ቀዳሚው የእለቱ አብይ ርዕስ ይሆናል። በኢትዮጵያ አሁንም ሆነ ባለፉት 20 ዓመታት ድርቅ እንጂ ረሀብ የለም ሲል የግብርና ሚኒስቴር አስታወቀ። ዛሬ ከአሜሪካ ድምጽ ሬዲዮ ጋር ቃለ ምልልስ ያደረጉት የኢትዮጵያ የግብርና ሚኒስቴር ደኤታ ምትኩ ካሳ በተናገሩት መሰረት በድርቁ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥርም የፊታችን ጥቅምትና ኅዳር ወራት በከፍተኛ ደረጃ ይቀንሳል። ዘጋቢያችን እስክንድር ፍሬው አቶ ምትኩን አነጋግሮ የላከልን የመጀመሪያ ክፍል ቃለ መጠይቅ ቀጥሎ ይቀርባል። አቶ ምትኩ ካሳ በኢትዮጵያ የግብርና ሚኒስቴር የአደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ ናቸው። ሰሞኑን ለችግሩ ማሳያ የሆኑ ዘንድ የተመለከትኳቸውን የድርቅ ወረዳዎች መነሻ ያደረጉ ጥያቄዎች አቅርቤያለሁ። በአንዳንድ ወረዳዎች የተረጂዎቹ ቁጥር መጨመሩ ታይቷል። በሀገር አቀፍ ደረጃስ? ሚኒስትር ዴታው ምትኩ ካሳ ይህንን በማብራራት ይጀምራሉ። ቁጥሩ ባለበት ነው ብለን ነው የምንወስደው ግን ስናይ ይህ ቁጥር ወደ ጥቅምትና ኅዳር አካባቢ ትርጉም ባለው መልክ ይቀንሳል። ለምን እንደሚቀንሰው በልግ አብቃይ በሆኑ አካባቢዎች የመኸር ዝናብ በጥሩ ሁኔታ ነው የሚገኘው። ስለዚህ ከብሔራዊ ሜትሮሎጂ ኤጀንሲ ያለን መረጃ እስከ መስከረም መጨረሻ ይቀጥላል ስለሚል፣ ይህን መረጃ ተከትሎ ዝናው የሚዘንብ ከሆነ ያለችው ችግር መስከረም መጨረሻ ላይ ታበቃለች፣ እና በቂ የምርት ጥቅምትና ኅዳር ሊኖር ስለሚችል ጥቅምትና ኅዳር ላይ በትልቁ በልጋብ ቀር በሆኑ አካባቢዎች ይቀንሳል። እንደዚሁም ሀገያ ብ የጠቀስኩት ዝናብ ከመስከረም አጋማሽ ጀምሮ በአርቦታ ድሮ አካባቢ ከዘነበ በተለይ ለእንስሳቱ የግጦሽና ውሃ አቅርቦቱን ስለሚያሳድግ አብሮ የወተት ምርትም ስለሚገኝ በአርብ ተደሩ መካይ ቁጥር መቀነስ ይታያል ነው። እስከዛ ድረስ ግን አራት ነጥብ አምስት ሚሊዮን የምንለውን ይዘን ነው የምንሄደው። ከዚህ ባሻገር ትልቁ ነገር እዚህ ጋር ላስ የምንፈልገው ቁጥሮች እቅድ ለማቀድ ሀብት ለማሰባሰብ እንጠቀማለን እንጂ ትልቁ ምንድን ነው? እኛ የቅርብ ክትትል ነው የምናደርገው። የቅርብ ክትትል እናደርጋለን። የቅርብ ክትትል እያደረግን ፍላጎቱ ካለ ያንን ፍላጎት እናሟላለን። እርዳታው እንግዲህ አቅርቦቱ በኮታ አይደለም። ጀስት ሰኔ ላይ በሰጠ ነው ሐምሌ ላይ አንሰጥ እንችላለን። ነሐሴ ላይ ላንሰጥ እንችላለን። በየወሩ ቬሪፋይ እናደረጋለን እናረጋግጣለን። ስለዚህ ከጨመረ እንጨምራለን፣ ከቀነሰ እንቀንሳለን። ስለዚህ ፍላጎትን መሰረት ያደረገ ነው እርዳታ የሚገባው ሰው ምን ያህል አለ በአንድ ወረዳ ውስጥ የሚለውን እሱ መሰረት አድርገን ነው የምንረዳው እንጂ አሁን ያወጣ ነው አራት ነጥብ አምስት ሚሊዮን ፊገር ለእቅድ እና ለሀብት ለማሰባሰብ ያወጣ ነው ፊገር ነው ወይም አሃዝ ነው። ባለበት ነው ብዬ ጠየኩት። ለምንድ ነው አቶ ትኩ፣ ለምሳሌ ሰሞኑን አንዳንድ ቦታዎችን ለመመልከት ሞክሬያለሁ። ለምሳሌ በምዕራብ አርሲ ሻላ ወረዳ ከዚህ ቀደም የተረጂዎቹ ቁጥር ስምንት ሺህ ነበረ፣ አሁን አርባ አንድ ሺህ ደርሷል። አርሲ ነገሌ ወረዳ የተረጂዎቹ ቁጥር ሀያ ሶስት ሺህ ነበር፣ አሁን ወደ ሰላሳ ሺህ ደርሷል። እነዚህ መጨመሮች ሲኖሩ በእናንተ አህዝ ላይስ መጨመር አይኖርም ወይ? እነኝን ለማሳየት የጠቀስኳቸው ሁለት ወረዳዎች ናቸው። በእርግጥ ጠቅለል ያለውን አገራዊውን ስዕል ይስጡን። ሽግሽጎች ይኖራሉ፣ ምክንያቱም አንድ ክልል ላይ ቅድም እንደጠቀስኩት አራት ነጥብ አምስት አጠቃላይ ሀገሪቱ የምግብ አቅርቦት ፍላጎት ነው። ከአስቸኳይ ጊዜ እርዳታ ተያይዞ በዋናነት ምንድ ነው ሽግሽጎች እንሰራለን። በአንድ ክልል ውስጥ አንድ ቦታ ላይ መሻሻል ያሳይና ሌላ አካባቢ ላይ ተጨማሪ ፍላጎት ሲኖር መሻሻል ካሳየበት ትንሽ ነገሮች ከረሮ ወዳሉበት አካባቢ የማሸጋሸግ ስራ ይሰራል። ከዚህ ውጪ በክልል ደረጃ ያንን ካየን በኋላ መሻሻሎች ከሌሉ ኬሎች የማጠፍ ስራዎች ይሰሩና በዚሁ በአራት ነጥብ አምስት ሚሊዮን ውስጥ እንዲሸጋሸግ ወይም ፊገሩ በዛ ሜንቴን እንዲደረግ እንዲቆይ ይደረጋል። ከዚህ ባለፈ ግን ወሳኝ የሆነ አቅርቦት ካስፈለገ ቅድም ጠቅሻ ያለውኝ ዋናው ገዢው ተረጂ መኖሩ ነው፣ ቁጥሩ አይደለም። ተረጂ ሲኖር ያንን ተረጂ ፈጥነን ባለን የቅድመ ማስጠንቀቂያና ምላሽ ስርዓት አማካኝነት እርዳታ እንዲያገኝ እናደርጋለን። ለዚህ ክሎዝ ሞኒቶሪንጉ ነው ገዢው። ስለዚህ ቁጥሩ እየተረጋጋ ነው ማለት ይቻላል። አራት ነጥብ አምስት የተረጋጋ ነው። እንደውም ቁጥሩ አራት ነጥብ አምስት የሚለው የእቅድ ፊገር እልኩ ለምንድን ነው? መጀመሪያ የሰራነው ይሄንን ሜ ላይ ነው ና ጁ ላይ እንሰራ። ስለዚህ ግንቦትና ሰኔ ነው። ይሄ ማለት እስከ ታህሳስ 2011 ድረስ ነው የሚቆየው። እስከ ዲሴምበር 2011 ፕላኒንግ ፊገር ነው እዚህ። ይሄ ማለት ምንድን ነው? ካለው የሰብል ሁኔታ ካለው የእንስሳት ሁኔታ ካለው የሰብልና የእንስሳት ዋጋ መነሻነት ከአየር ንብረት እና የዝናብ ሁኔታ ትንበያ በመነሳት ነው የቅ የተዘጋጀው ስለዚህ በዚህ ማቅፍ ውስጥ ሁሉ ነገር የሚሄደው ስለዚህ መሻሻሎች ሲኖሩ ቁጥሩ ይወርዳል። አንዳንድ አካባቢዎች ላይ ከምንጠብቀው በላይ ከረር ያለ ነገር ካለ መሻሻል ካለባቸው ሪሶርሱን ከረር ወዳለባቸው አካባቢዎች ሽፍት እናደርጋለን። በዚህ ነው የምናሟላው። ዞሮ ዞሮ ግን ዋናው እርዳታ የሚያስፈልገውን ተረጂ በሚያስፈልገው መጠን በሚያስፈልገው ወቅት መስጠት ነው። ለዛ ነው አሁን በሀገራችን ውስጥ ድርቅ እያለ ድርቁ ወደ ረሃብ ያልተሸጋገረበትና ቁጥጥር ስር እንዲውል ተደረገው። በዚህ ላይ ከቃላት አጠቃቀም አንጻር የምናወራ ለምሳሌ አሁን በተለያዩ ዓለም አቀፍ ዜና አውታሮች የምስራቅ አፍሪካ ረሀብ፣ የአፍሪካ ቀንድ ረሀብ የሚሉ አገላለጾች ይታያሉ። እርስዎ አሁን ሲናገሩ የተጠቀሙበትን ቃል ልጠቀምና ድርቁ ወደ ረሀብ አልተሸጋገረም ብለዋል። እንዴት ነው የሚገለጸው? የኢትዮጵያ ከዚህ ከምስራቅ አፍሪካ ድርቅ አንጻር የእኛ ድርቅ ነው፣ ረሀብ የሚባል የለንም። አሁን ባለፉት ሀያ አመታት እና መጨመሩ ረሀብ የሚባል ነገር የለም ረሀብ የሚባለው በ1966 እና በ1977 በእኛ ሀገር የታየው እነዚህ የረሀብ መገለጫዎች ናቸው። ድርቅ ነው እኛ ጋር ያለው። ድርቁ ለምንድን ነው ወደ ረሀብ እንዳይሸጋገር የተደረገው የሚለው ግልጽ ማድረግ አስፈላጊ ነው የሚሆነው። ድርቅ ወደ ረሀብ መሻገር የሚችለው ምን ሲሆን ነው? ድርቁ የሚያስከትለውን የምግብ ክፍተት መሙላት ሳንችል ሲቀር ነው። ለዚህ በድርቁ ምክንያት የእንስሳት ምርት ይቀንሳል፣ በድርቁ ምክንያት የሰብል ምርት ይቀንሳል። ገበያም ዲስቶርትድ ይሆናል፣ ወይም በገበያ ላይ በአቅርቦትና ፍላጎት መካከል ልዩነት ይኖርና የዋጋ ልዩነቶች ወይም አሉታዊ ተጽዕኖዎች ሊያስከትል ይችላል። ስለዚህ ከሰብል ልማቱ የሚያጣውን ምርት፣ ከእንስሳት ሀብቱ የሚያጣውን ምርት በምን እንተካለታለን? በእርዳታ እንተካለታለን። አንድን ቤተሰብ ወይም አንድ ግለሰብ። ስለዚህ ከእንስሳት ምርትና ከሰብል ምርት የሚያጣውን አቅርቦት፣ የለት ምግብ አቅርቦት በእርዳታ እንዲያገኝ ስለሚደረግ ያ ግለሰብ ወይንም ያ ቤተሰብ ምንም አይነት የምግብ አቅርቦት ችግር ወይም የምግብ እጦት አጋጥመው ነው። ለዚህ የምግብ እጦት ከሌለበት አይራብም ማለት ነው። እንደ ማንኛውም ሰው የምግብ ፍላጎትን ያሟላል። በዚህ መንገድ ነው እንግዲህ ድርቁ ወደ ረሃብ እንዳሸጋገር የተደረገው። በሚሊዮኖች የሚቆጠሩ ዜጎች ለድርቅ ችግር መጋለጣቸው መንግስት ላለፉት ሀያ ዓመታት እየተከተለው የተሳሳተ ፖሊሲ ውጤት ነው ሲሉ ተቃዋሚዎች ይተቻሉ። የፊታችን ቅዳሜ በሚቀርበው የዚህ ቃለ መጠይቅ ቀጣይ ክፍል የግብርና ሚኒስትር ዴታ ምትኩ ካሳ ለዚህና ለሌሎችም ጥያቄዎች ምላሽ ይሰጣሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።